ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜ በይፋ ተናገሩ። የኤርትራ መንግስት፣ በኢትዮጵያ ውስጥ የሚገኙ ወታደሮቹን ለማስወጣት ብሔራዊ የደህንነት ስጋት አለብኝ ማለቱንም ገልጸዋል። ማንኛውንም ወንጀል የፈጸመ ወታደር ተጠያቂ እንደሚሆንም ተናግረዋል። በኢትዮጵያ ውስጥ ይፈጸማሉ በሚባሉ ጥፋቶች የተዛቡና ኢፍትሐዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተከታተለው መለስካቸው አመሀ ዝርዝር ዘገባውን ያስደምጠናል። የኢትዮጵያ የህዝብ ተወካዮች ምክር ቤት አስራ አንደኛ መደበኛ ስብሰባ ላይ ተገኝተው ጠቅላይ ሚኒስትሩ በተለይ በትግራይ ክልል ስለሚታየው ፖለቲካዊ ወታደራዊና ሰብአዊ ሁኔታዎች ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ከሰጧቸው ምላሾች መካከል እስከ ዛሬ ቁርጥ ያለ የአደባባይ መልስ ሲጠበቅ በነበረ ጉዳይ ምላሽ ሰጥተዋል። ይህን ያወሱት የኤርትራ ወታደሮች በትግራይ ክልል እየተፈጸሙ ይገኛሉ ለሚባሉ የሰብአዊ መብት ጥሰቶች ምላሽ በቀጥታ ሲሰጡ ነው። የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም አንቀበልም። ይህን የማንቀበለው የኤርትራ ስለሆነ አይደለም። የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከሕዝባችን ጋር አይደለም። በዚህ ረገድ የኤርትራ መንግስትም ተመሳሳይ አቋም እንዳለው የተናገሩት ጠቅላይ ሚኒስትር አብይ የኤርትራ ወታደሮችን በተመለከተ እየተደረገ እንደሆነ የገለጹት ንግግር ምን አቅጣጫ እንደያዘም አልሸሸጉም። ከፍተኛ የስራ ኃላፊዎች ወደዛም ወደዚህ ምስልከት ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት ሀያ ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ፋይል ላለፉት ሀያ ዓመታት ከፈጸመብን በደር በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደ እኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት። የናሽናል ሴኪሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ጠቅላይ ሚኒስትር አብይ ከዚህ ሁሉ በፊት ግን መንግስታቸው ሕግ የማስከበር ሥራውን አከናውናለሁ በሚልበት ወቅት የኤርትራ መንግስት ያደረገውን ተግባር በእጅጉ እንደሚያመሰግኑና አገራቸውም ባለውለታ እንደሆነች ምስጢር ሊያደርጉት የፈለጉ አይመስሉም። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ እሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁልጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ብሎ በተናገረው የሚበላሽ ጉዳይ አይደለም። በችግር ጊዜ የእኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይህን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም እሱ። በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ጠቅላይ ሚኒስትሩ በዝርዝር ካስረዱት ጉዳይ አንዱ በትግራይ ውስጥ በጦርነቱ ወቅት እና ከዚያም በኋላ እየተካሄደ በሚገኘው ሥራና በሚታየው አለመረጋጋት ምክንያት ስለተፈጥሩ ገጸ ብዙ ችግሮች ነው። በዚህም ችግር የሚፈቱ ኃይሎች የመኖራቸውን ያህል ችግር የሚፈጥሩና የሚያባበሱም አሉ ብለዋል። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሸውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታል። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሑድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን፣ መዝረፍን የፈጸመ ማንኛውም ወታደር በሕግ ይጠየቃል። እኛ ጁንታ ምታ ነው ያልነው እንጂ ህዝባችን አጎሳቅ አላልነው። ይጠየቃል። ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው፣ ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በህግ እንጠይቃለን። ይሁንና ይላሉ ጠቅላይ ሚኒስትር አብይ የሚጋነነውና የሚልበሰበሰው እንዳለ ሆኖ ነፃናቸው የሚባሉ አካላት በጉዳዩ ላይ የሚያደርጉት ጥናት የነበረውንና የሆነውን እንደሚያሳይ ጠቁመዋል። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብዓዊ መብት ኮሚሽን ጠንካራ ጥናቶች ሲያካሄድ ቆይቷል። በቅርቡ ሪፖርት ያወጣዊ ተስፋ አደርጋለሁ። ሰብዓዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብዓዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራጮች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተን ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ በተለይም ግጭት በሚታይባቸው አካባቢዎች ስለሚደርሰው በደልና የተለያዩ አካላት ስለሚሰጡት ምላሽ አንስተዋል። የውጭ መገናኛ ብዙኃን ተቋማት ዘገባዎች፣ የመንግስትና የበይነ መንግስታት አካላት፣ መንግስታዊ ያልሆኑ የሰብአዊ መብት ተሟጋጅ ድርጅቶች እስከ ዛሬ ያወጧቸውን አስተያየቶችና ዘገባዎች በመመዘን ይመስላል ከውጭ የሚነዛው ወሬ ሚዛን የጎደለው ነው ሲሉ ወቅሰዋል። የእኛ ወታደሮች ግን በሳንጃ ተደፍረዋል። ስለ እነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለ እነሱ ያነሳ ሰው የለም። እንዴት ነው በአንድ ዓይን ስለ ሰው ልጅ የምታየው ባይላ አይነት ግን ደንታ ይደለ አላቀ የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚነው ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። በአሁን ባለው ኦፕሬሽን አልተደረገም። ግን ተረስተዋል። ማይካድራ ትዝም አይላቸው የጎንደርና የባህርዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀ ነው ያለው ጁንታ ያፈረሰው በሮኬት በእኛው ሮኬት። ማንም ሰው ደንተው አይደለም። ባህርዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው አያነሳም። እረ የትግራዩ ይቅር፣ የትግራዩ ይቅር፣ ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው። ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋ ሰነሱ መናገር፣ አንድ ሰው አይናገርም። ጩኸት ሁሉ አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደልክን አያሳይም ነው። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለውም፣ ትግራይ ያለው፣ ኦሮሚያ ያለው፣ አማራ ያለውም ዜጋችን ሁሉ እኩል ነው። ስለ ሁሉም መብት በእኩል የምንጨው እንጂ አንድ አካባቢ ሰው ስላለ በጣም የሚጫወት ሌላ አካባቢ ከሆነ አደገኛ ነገር ይህ ይታያል። የህዝብ ተወካዮች ምክር ቤት ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች በፖለቲካና በሰላም ጉዳዮች ላይ ብቻ ያተኮሩ አልነበሩም። ስለ ኢኮኖሚና ማህበራዊ ጉዳዮችም ተነስተዋል። ለእነዚህ ጥያቄዎች የሰጧቸውን መልሶች ወደፊት ተቅላላ አድርገን እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ